ዛሬ የተጠናቀቀው የምስራቅ አፍሪካ የልማት በየን መንግስታት ድርጅት ኢጋድ ጉባኤ ስደትን በሚመለከት ህጋዊ ማዕቀፎች እንዲሁም ፍልሰትን ለማስቆም አባል አገሮች ያላቸውን ቁሳዊ ሆነ የገንዘብ አቅም በተመለከተ ተወያይተዋል። በዚህም ከአባል አገራት የሚመነጩት ህጋዊ ያልሆነ የሰዎች ዝውውር የሰዎች እንቅስቃሴና ህጋዊ ፍልሰትን በተመለከተም መረጃ መለዋወጥ ታስቦ እንደሆነም ተጠቅሷል። ስብሰባው ካሳካቸው ነገሮች ውስጥም ስምንቱ የኢጋድ አባል አገሮች በናሽናል ኮንሰልታቲቭ ሜካኒዝም ኦን ሚግሬሽን ተብሎ በሚታወቀው ፍልሰት የመቆጣጠሪያ ማዕቀፍ አማካኝነት በብሔራዊ ደረጃ የፍልሰት አስተዳደር ሥራ ላይ እንዲያውሉ ማድረግ አንዱ መሆኑን የኢጋድ የፍልሰት ጉዳዮች አስተባባሪ ካሮሊና ንጆኬ ለዶችቬሌ ገልጸዋል። የአፍሪካ ቀንድ ፍልሰትም ዓለም አቀፍ ትኩረት እንደሳበ የሚናገሩት አስተባባሪዋ የካርቱም ስምምነት፣ የቫሌታ ሰነድ፣ የአውሮፓ ትረስት ፈንድ እና ሌሎች ፕሮግራሞች በአባል አገራት በተጠናከረ ሁኔታ ስራ ላይ መዋል እንዳለባቸውም ይናገራሉ። ሌላኛው ቁልፍ ነጥብ ደግሞ አባል ሀገሮች በአፍሪቃ ቀንድ የጠናውን የፍልሰት ችግር በተመለከተ ለዓለም አቀፉ ኅብረተሰብ መረጃ ማድረስ እንዳለባቸው ነው። አዎ፣ እኛም ከአፍሪቃ ቀንድ የሚፈልሱ አሉን። ይሁን እንጂ በተጠናከረ መንገድ ተመዝግቦ መቀመጥ አለበት። በርከት ያለው ፍልሰትም የሚከሰተው በአፍሪቃ ቀንድ ነው። የአፍሪቃ ቀንድም ከሌሎች የአፍሪቃ ክፍል በበለጠ በግንባር ቀደምትነት ስደተኞችን የሚያስተናግድ አካባቢ ነው። ኬንያ እና ኢትዮጵያ ከፍተኛ ቁጥር ያላቸውን ስደተኞች በማስተናገድ ይታወቃሉ። በዚህ አካባቢ ከቦታቸው የሚፈናቀሉ ብዙዎች እንዳሉ ሆኖ ቀያቸውን ጥለው የሚሰደዱም በርካታ ናቸው። እንደ ኤርትራና ኢትዮጵያ በመሳሰሉት የኢጋድ አባል ሀገራት ያለው የፖለቲካና የኢኮኖሚ ሁኔታ ወጣቱን ለፍልሰት እንደሚዳርገው ይነገራል። በዚህ ላይ የፍልሰት አስተዳደር ስብሰባው ምን መክሯል? በእውነቱ ስብሰባው በዚህ ጉዳይ ላይ ምንም አቋም አልያዘም። ግን እኔ የምልህ ሰዎች የሚፈልሱበት ብዙ ምክንያቶች ሊኖሩ ይችላሉ። እናም ብዙ ጊዜ ፍልሰት እንደ አሉታዊ ነገር ተደርጎ ይወሰዳል። ግን አይደለም። ሊያሳስበን የሚገባው ሰዎች ያለምንም ሕጋዊ ሰነድ ሲንቀሳቀሱና በዛም ሕጋዊ ያልሆነ የሰው ዝውውር ሲደረግ ስናይ ነው። ሰዎች ለመሰደድ ብዙ ምክንያት ሊኖራቸው ይችላል። ከእነዛም አንዱ ኢኮኖሚ ሊሆን ይችላል። ይህ በአፍሪካ ብቻ አይደለም። አፍሪቃ ከውጭ ከሰሜን አሜሪካና ከአውሮጳ የፈለሱ ብዙ ሰዎችን ታስተናግዳለች። ሌላው ለፍልሰት ምክንያት የሚሆነው የሰዎች ያለፍላጎታቸው ከቦታቸው መፈናቀል ነው። ይህም የፖለቲካ ስርዓት አለመረጋጋት፣ ጭቆና፣ ለምሳሌ በኤርትራ የብሔራዊ ውትድርና አገልግሎት ግዴታ፣ እንዲሁም ሰዎችም በተፈጥሯዊ አደጋ ከመኖሪያቸው ሊፈናቀሉ ይችላሉ።